ባለፉት ዓመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌዴራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በመንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። አስቴር ምስጋናው ዝዝራላት። የሰሜን ምዕራብ ኢትዮጵያ ተጎራባሽ ክልሎች የተሳተፉበትና መልካም ጉርብትና ለኢትዮጵያ ብልጽግና በሚል መሪ ሀሳብ የተዘጋጀው የምክክር መድረክ ዛሬ በአማራ ክልል መዲና ባህር ዳር ተካሂዷል። በፌዴሬሽን ምክር ቤት የተዘጋጀው የዚህ መድረክ ዓላማ ባለፉት ዓመታት የታዩ ችግሮች እንዳይቀጥሉ ማድረግ እንደሆነ አፈጉባኤ አደም ፋራህ ገልጸዋል። ባለፉት ጊዜያት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ያልሆነ፣ በብሔር ማንነት ላይ ያነጣጠረ፣ የህገ መንግስቱ መርህ ያልተከተለና በጥቅሉ ሀገራዊ ራዕይ ያልነበረው ነው ሲሉም ተናግረዋል። ይህ ደግሞ በሀገሪቱ ጤናማ የሆነ የፌዴራል ስርዓት እንዳይኖር በማድረጉ ለዜጎች ሞትና መፈናቀል ምክንያት ሆኗል ብለዋል። ከዚህ ቀደም በሀገራችን በክልል መንግስታት መካከል ሲካሄዱ የነበሩ ግንኙነቶች አንዳንድ ያጋጠሙ ወቅታዊ ችግሮችን በመፍታት ረገድ ያስገኟቸው ፋይዳዎች ቢኖሩ በርካታ ክፍተቶች እና ተግዳሮቶች ነበሯቸው። ከእነዚህ መካከልም የብሔር ማንነትን ከመጠን በላይ ማጥበቅና ማህበረሰባዊ ትስስርን ወደ ጎን መተው፣ አገራዊ እይታን አለመያዝ፣ ሰው ተኮር አለመሆንና በአጋርነትና በትብብር መርህ ችግሮችን ለመፍታት ጥረታ ለማድረግ ይገኙበታል። በአጠቃላይ የሀገራችንን ሕገ መንግሥትና የፌደራል ስርዓት መሠረታዊ መርሆችንና ዓላማዎችን ያልተከተሉ አፈጻጸሞችና አካሄዶች ተስተውለዋል። ስለሆነም ተጎራባች ክልሎች ከዚህ ቀደም የታዩትን ተግዳሮቶች ለማረም እና ክፍተቶችን ለመሙላት እንዲሁም ጥንካሬዎችን ለማስቀጠል የሚያስችል ውጤታማ ግንኙነት መፍጠር ይኖርባቸዋል። የክልል መንግስታት የእርስ በርስ ግንኙነት መጠናከር ደግሞ ችግሮችን በጋራ ለመፍታት ያስችላል ብለዋል። በመሆኑም የአማራ፣ የኦሮሚያ፣ የትግራይ፣ የአፋር፣ የቤንሻንጉል ጉሙዝና የጋምቤላ ክልሎች በአዋሳኝ አካባቢዎች የሚኖሩ ህዝቦችን ትስስር የሚያጠናክሩና የሰላም የልማትና የመልካም አስተዳደር ተጠቃሚ የሚያደርጉ አመቺ ግንኙነቶችን መፍጠር ይኖርባቸዋል ከዚህ አንጻር የተቆራረጥ ክልሎች የእርስ በርስ ግንኙነቶች የሰላም፣ የልማት እና የመልካም አስተዳደር ስራዎችን በትብብርና በቅንጅት ለመስራት የኤፌ የመንግስታት ግንኙነት ስርዓትን በተመለከተ በቅርቡ በጸደቀው አዋጅ ማዕቀፍ እንደአስፈላጊነቱ ሁለት ወይም ከዛ በላይ በሆኑ የክልል መንግስታት መካከል በጥናት በተለዩ ጉዳዮች ላይ በትብብርና በቅንጅት ለመስራት የጋራ ስምምነቶችን በመፈራረም ተግባር እንድታደርጉና ትብብሩ በክልል ደረጃ ብቻ ሳይወሰን በየተዋህዶ መልካም ግብትናን፣ እኩልነትን፣ ህብረ ብሔራዊነትና የጋራ ብልጽግና በሚያጠናክር መልኩ ህዝቡ ድረስ እንዲወርድና ውጤት እንዲያመጣ የተጠናከረ ስራ እንድትሰሩ አደራ። የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ለህዝብ ውይይት ለሀገራዊ አንድነት መሰረት የጣለ ነው ብለዋል። ለህዝባችን አንድነትና ወንድማማችነት ስለዚህ ህዝባችን አመራሩ ይመስላል ነው። በክልሎች መካከል የተጀመረው የእርስ በርስ ግንኙነት ህጋዊ ማዕቀፍ ኖሮት ወደ ተጨባጭ ተግባራዊ እንቅስቃሴ መገባቱ ትልቅ ነው። በተለይ ይሄ መንግስታት ለመንግስታት ግንኙነትን አጠናክሮ ማስቀጠል በዚህ ወቅት በዚህ መንገድ መጀመሩ ትልቅ ነገር ነው እና ክቡር አፈ ጉባኤ ይህንን በዚህ መንገድ በማስጀመርዎት እንኳን ደስ አለዎት ለማለት ፈልጋለሁ። እኛ ያለ ኦሮሚያ ኦሮሚያ፣ ያለ ትግራይ ትግራይ፣ ያለ አማራ አማራ ጋምቤላ፣ ጋምቤላ ያለ ሶማሌ፣ ሌሎችም ክልሎች ሳንተባበር ኢትዮጵያን የምትበላገት ና ጎለበት አንችልም እና በፍጹም አንድነታችንና መተባበራችንን አጠናክረን መቀጠል አለብን። እንኳንስ ተለያይተን አንድ ሆነን ፈተናችን ብዙ ነው። የአማራንስ በማንነቱ ምክንያት በተለያየ ምክንያት ጥቃቶች ሲደርሱበት የምታስተውሉት ጉዳይ ነው። ስለሆነ በየትኛውም ክልል የሚኖር አማራ አገሬን መኖሪ ቤቴ ብሎ የሚኖረው የዛን ክልል ህዝብና መንግስት አምኖ ስለሆነ ይህን ህዝብ በሰላማዊ መንገድ እንዲኖር የሚደርስበትን ፈተና በመታገል መስዋዕትነት ከፍላችሁም ቢሆን ህዝቡ በሰላም እንዲኖር በምታደርጉት ጥረት ከፍተኛ እውቅና እየሰጠን ወደፊት ይህንን አጠናክረን መቀጠል መቻል አለብን። የትግራይ ህዝብና የአማራ ህዝብ ልጆች በባህል፣ በቋንቋ፣ በማናቸውም እሴት አብረው እየኖሩና እየኖሩ የመጡ በኢትዮጵያ ህዝቦች ታሪክና በሀገረ መንግስት ግንባታ የራሳቸውን አስተዋጽኦ ያደርጉ የነበሩ ህዝቦች ናቸው። እነዚህን ህዝቦች ላይለያዩ ለማለያየት ይጥሩ የነበሩ ኃይሎች ተወግደው ዛሬ በዶክተር ሙሉ ነጋ የሚመራው ክልላዊ መንግስት በዚህ መድረክ በአማራ ክልል እርሰ መዲና በመገኘቱ ለዶክተር ሙሉ ነጋ እና ለሚመሩት የክልል መንግስት ከፍተኛ ምስጋና ለማቅረብ ፈልጋለሁ። የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል። የወሰን ድንበር ካሰብን ምን እያሰብን የተለያዩ ሀገሮች ካሰብን ሌላ ጉዳይ፣ አንድ ሀገር እያሰብን ከሆነ ግን አንድ ቦታ አማራ ይሁን ትግራይ ይሁን ህዝባችን ነው፣ ህዝባችን ነው። የትም ያለ ህዝብ የኔ ህዝብ ነው ብዬ ማሰብ ብሔር አጥር ወጥተን ሰው ተንኮር ይሆናል። ህዝብ አክላርግ ማሰብ ካልጀምር እንዴት ነው እንደ ሀገር ቀጣይነታችን? አብሮነታችን የምናጠናክረው የአንድ ፓርቲ ምናም እንዳይሆን በትክክል ህዝብ ነጻ አድርገን እንዲመርጥና ራሱ እንዲያስተዳድር ማድረግ፣ ከዛ በኋላ ጥያቄዎች ካሉ በህግና በመሽ ምክር ቤት በሌላ መለስ ይችላል የሚል እምነት ይዘን ስንሰራ ነበርና፣ አንዳንድ አሁን በአካባቢ ወሰኖች የተፈጠሩ ችግሮች በደቡብና በምዕራብ ትግራይ ለጊዜ ወስተዳደሩ ግልጽ ለማድረግ ፈተና ሆኗል። ይሄ ለፌዴራል መንግስት አስታውቀናል፣ ለጠቅላይ ሚኒስትር አስታውቀናል። አጠቃላይ እዚህም ወንድሞቻችን የአማራ ክልል ኃላፊዎች አላቸው። እኛም የሰራን ጊዜ አስተዳደር ያለው ስራ የሰራው የፌደራል መንግስት ነው ያለው የህግ ማስከበሩ እርምጃ በትክክል ይሄድ የትግራይ ህዝብ ከዚህ ከጥፋት ኃይሉ ለጥለን ወደ ሰላም እንዲመለስ ማድረግ ስራ ነው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከዚህ በፊት የነበረው የክልል መሪዎች ግንኙነት የክፉ ጎረቤትነት ያህል ነበር ካሉ በኋላ ይህ መቀጠል እንደሌለበት አሳስበዋል። አሁን ክልሎች መሀል ያለው የነበረው ግንኙነት እንደ ጎረቤት ሀገር ነው ጎረቤት ሀገርም አይደለም እንደ ክፉ ጎረቤት ሀገር እንጂ፣ በአንድ መንግስት ጥላ ስር ያሉ አስተዳደራዊ ወሰን ብቻ ያላቸው በጋራ ለአንድ ዓላማ የሚሰሩ አይነት አይደለም። ይሄ ነው በጣም አደገኛው። ይሄ የባለ አንጣነት ስሜት መቆም፣ አንደኛውና ትልቁ ነገር በየደረጃ ያለው አመራር፣ በወረዳና በቀበሌ ደረጃ ያለው አመራር አብሮ አቅዶ እንዲሰራ ማድረግ ነው ሁሉም ጠንከር ያለ ግንኙነት እንዲኖራቸው ማድረግ። በዚሁ የውይይት መድረክ የአማራ፣ የኦሮሚያ፣ የትግራይ፣ የቤኒሻንጉል፣ የጋምቤላ፣ የደቡብ እና የሶማሌ ክልሎች ፕሬዚዳንቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር